ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የጋቢና ቤ የማክሰኞ ምሽት ታህሳስ 11 2015 ዓ ም መሰናዶ ጀመረ። ከአሁን ሰዓት ጀምሮ ወደ እናንተ ለማድረስ ካቀድናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በዚህ በዩናይትድ ስቴትስ ነዋሪነቷን ያደረገች ኢትዮጵያዊት የፊልምና የጋዜጠኝነት ባለሙያ እንግዳ ይዘናል። እንግዲህ ከልጅነቴ በቃ ታሪክ ወድ ነበር፣ ሰው ሲያወራ ሰው ሲጫወት፣ እና ደግሞ ኢማጂን አረግ ነበር ኢማጂነሪ ጓደኛ ላደለ በጭንቅላት ላይ ያለው ሰሎሜ ሙልጌታ ትሰኛለች፣ የምሽቱ እንግዳችን ናት። በሌላ በኩል ደግሞ ማህበራዊ ሚዲያ አጠቃቀምን በተመለከተ በትላንትናው ምሽት የጀመርነውን ጨዋታው እና ውይይት እንቀጥላለን። ህጉ ላይ የተወሰኑ ነገሮች ለማካተት የተሞከረ ይመስለኛል። በእኛም ሀገር ሁኔታ ስንወስደው ግን ጠንክሮ የተሰራበት ነገር አይደለም። አብዛኞቹ ተጠያቂነት ጋር የተገናኙት ነገሮች ለፖለቲካ ግብዓት የሚውሉትን ብቻ ነው እያሰብን ያለ። ነው የሰማችሁት፣ መምህር መቅደላ መኩሪያን ነው በቅድስተ ማርያም ዩኒቨርሲቲ ኮሌጅ መምህርና እንዲሁም ደግሞ ማህበራዊ ሚዲያና ዲጂታል ቴክኖሎጂን በተመለከተ ትምህርት የሚሰጡ ባለሙያ ናቸው። በትላንትናው ምሽት የጀመርነው ውይይት ከሳቸውም ጋር ይቀጥላል። የአርጀንቲና ቡድን ወደ ሀገሩ ተመልሷል። አቀባበሉ ምን ይመስላል? እንዲሁም ደግሞ ድሬዎች ጨዋታው እንዴት አስተናገዱት የሚሉትንና ሌሎች ጥንቅሮችንም ሰዓት እንዳፈቀደ ይዘናል። አብራችሁን ትቆዩ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዳውን በመምራት ኤልያስ፣ አስማረ በጥንቅሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችን ቆዩ። የምሽቱ የመጀመሪያ እንግዳችን ሰሎሜ ሙልጌታ ናት። ሰሎሜ ሙልጌታ በፊልም ጥበብና በጋዜጠኝነት ዘርፍ የራሷን አሻራ እያኖረች የምትገኝ ትውልደ ኢትዮጵያዊት ናት። ሰሎሜ የተለያዩ ሽልማቶችን ያሸነፈ ወቨን የተሰኘ ፊልም አጋር አዘጋጅ ጸሐፊና እንዲሁም ሞ ተዋናይት ከመሆኗ በተጨማሪም በተለያዩ ፊልሞች ላይ በፕሮዲሰርነት አገልግላለች። በቅርቡ ደግሞ ሄሎ ኢትዮጵያ የተሰኘ የኢንተርኔት ቴሌቪዥን በመክፈት በኢትዮጵያ ላይ ያነጣጠሩ ሀሳቦችን በማጋራት ትገኛለች። ሀብታሙ ስዩም ባለፈው ሳምንት በተካሄደው የአፍሪካ መሪዎች የዩኤስ አፍሪካ መሪዎች ስብሰባ ላይ አግኝቶ አነጋግሯታል። ስለ ስራዋና ስለሙያዋ አጋርተዋለች። ሰላም እንደምንላችኋል ተመልካቾቻችን፣ እንዲሁም አድማጮቻችን። ዛሬ ከፊልም ባለሙያና ጋዜጠኛ ሰለሙዌ ሙልጌታ ጋር ነው የመጣሁኝ። በእሷ ስራዎችና በመጪ ዘመን ህልሟ ዙሪያ የተወሰኑ ጥያቄዎችን አቀርባለሁ። አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ሰለሙዌ፣ እንኳን ወደ ቪኦኤ ቃለ ምልልስ በሰላም መጣሽ። ለዚህ ቃለ ምልልስ ስለተስማማሽ በእጅጉ አመሰግናለሁ። እንግዲህ ብዙ የፊልምና የኪነጥበቡ አድናቂዎች አንቺን የሚያውቁሽ ውብን በተሰኘው የብዙዎችን ትኩረት በያዘው የፊልም ስራሽ ነው። በርካታ ፊልሞች ውስጥ የተለያዩ ኃላፊነቶችን ተላብሰሽ እሰርተሻል። ወደ ፊልሙ እንድትሳቢ ምክንያት የሆነች ጉዳይ ምንድን ነው? ፊልሙን ከሌሎች የኪነጥበቡ ዘርፎች ይልቅ ፊልሙን የመረጥሽበት ራስሽን መግለጫ አንድ መንገድ ያደረግሽበት ምክንያት ምንድን ነበረ? እኔ እንግዲህ ከልጅነቴ በቃ ታሪክ ወድ ነበር፣ ሰው ሲያወራ ሰው ሲጫወት እና ደግሞ ኢማጂን አረግ ነበር። የኢማጂነሪ ጓደኛ ያለ አደለ፣ በጭንቅላት ላይ ያለው እና እሱ ነበረኝ በልጅነቴ። ግን እንዴት ፊልም እንደምትሰራ ምን አላውቅም ነበር። ድሪሙ ነበረኝ ጨዋታ፣ ሰው ሲያወራ ወይ ደግሞ ታሪክ ሲነገር እንደዛ ነገር ምናምን በቃ ደስ ይለኝ ነበር፣ ግን ሼር አላረገውም ነበር ከማንም ጋር። የራሴ እንትን ነበር፣ የራሴ ቶት እና ከዛ በኋላ አይ ቲንክ ያው ትምህርት ቤት ሲያደግ ስትሄድ ትምህርት ቤት ስትገባ ነገሮችን ስታይ፣ ፊልሞች ደግሞ ቆንጆች ፊልሞች ሲመጡ ይገባሃል ኮኔክት ታደርገዋለ ማለት ያ የነበረ አይዲያ በውስጥህ የነበረው እና አሁን እንደዚህ አይነት ነገር ስታይ ሌሎች ፊልሞች ሲሰሩ፣ ትምህርት ቤት ድራማ ክላስ ስትጀምር ምናምን አሀ ይሄ ነገር ለካ ይሆናል እኔ ማረግ ይችላለው የሚባል ነገር ያድርብሃል። ከዛ በኋላ ይኖ እንዴት ነው ይሄንን የምሰራው፣ እንዴት ነው ይሄንን የማደርገው እና ግን እንደዛ እያልክ ታይም ጎውዝ ባይ ይሄዳል አይደለ እና ግን ነገሩ ቃል ከኔ አልተለየም። ስላልተለየ እስቲ ልሞክረው ብዬ እንትናልኩ ማለት ነው ዲሳይድ አደረኩኝ። ከዛ በኋላ ይኖ አንድን ነገር አክሽን ስትወስድ ነው አይደለ ነገሩ የሚሆነው፣ እና ሱ ለመውሰድ ግስት ወዲያው አልሆነም። ምክንያቱም ስለማላውቅ እንዴት እንደሚሆን ነገሩ በሀሳቤ ያስኩትና ነገሩን አክሽት አላረኩበትም ያረኩበት ግን በእውነት ስላልተለየኝና በጣም ስለቆየ በህይወቴ፣ በልቤ ውስጥ እስኪ አክላርግበት ብዬ ጀመርኩት ማለት ነው። ቀስ በቀስ የመጣ ጉዳይ ነው ማለት ነው። ውብ ነው የሚለው ፊልምሽ ላይ አጋር አዘጋጅ ነሽ፣ ተዋናይት ነሽ፣ እንዲሁም ደግሞ በታሪኩ በጽሁፍ ውስጥ ተሳታፊ ነሽ። በበርካታ ሁኔታዎች ውስጥ በዚህ ፊልሞች ውስጥ ተሳትፈሻል። ከዚህ ፊልም በዚህ ፊልም ልታስተላለፊ ወይም ደግሞ ጎልቶ እንዲሰማልሽና እንዲታወቅልሽ የፈለግሽው ጉዳይ ምን ነበረ? እኔ ታሪኩን ነው ምክንያቱም ታሪኩ ኢትዮጵያዊ ነኝ በኢትዮጵያዊነት የሰራሁት አባቴም ኤርትራዊ ተወላጅ ነው። ስለዚህ ኢትዮጵያም፣ ኤርትራ፣ ኢንዲያኖች ጓደኞች ነበሩኝ፣ ጃፓን ጓደኞች ነበሩ ስን በየቦታውና ሳዩ ነገሩ ሁሉም ኮመን ነገር አለው ማለት ኢሚግራንት አብዘን ኢሚግራንት። ስለዚህ ይህን ታሪክ ሳየው እኔ በዚህ ሰራሁት እንጂ በዚ በ በኢትዮጵያዊ ሴትዮ ግን ሰው አንድ ነው የሚያስበው ማለቴ አንድ ነው። ስለ በኢሚግራንት ኢሚግራንት እዚህ አገር ሲመጡ በብዙ ነገር የሚያልፉት ነገር አንድ ነው። ካልቸራቸውን ከሀገራቸው ትተው እዚህ ይመጣሉ። እዚህ ያንን ካልቸር ማምጣት አለባቸው አምጥተው መኖር አለባቸው። ከዚህ ኦልሬዲ የሚኖረው ሰው ጋር እንዴት ነው ይሄንን የሚያደርጉት? ምክንያቱም እኔ እኖርበት አለውኝ እና ጓደኞቼም የኖሩበት ነው። ስለዚህ ይሄን ነገር በኢትዮጵያዊ ቮይስ እንዲነገር ፈለግኩ። ምክንያቱም ኢትዮጵያኖች በጣም ብዙ ነን እዚህ እና እዚህ እየኖር ነው ነው እና ይሄንን ታሪክ መነገር አለበት ብያ አመንኩኝ ማለት ነው። ለዚህ ነው ይሄ እንዲታ እንዲ እንዲሆን የፈለጉት። ፊልሙ ለእይታ ከቀረበ በኋላ ከኢትዮጵያውያን ያገኘሽው ምላሽ ምን ይመስላል? ከትውልድ ኢትዮጵያውያን ደግሞ በአንዳንድ ቦታዎች ደግሞ እውቅና ሽልማቱም እንደመጣ ሰምቻለሁ። ስላለው ምላሽ በጥቂቱ ንገሪው። አይሆን እንግዲህ እና ሴቶች ብዙ ሴቶች ኮነክት አርገዋል ከካረክተሯ ጋር። ማዘር እንደምታውቀው ቲያለም ፀሐይ ወዳጅ ነች። እሱን የሰራችው ብዙ እናቶች ኮኔክት አድርገዋል። ምክንያቱም ልጆቻቸውን እዚህ ሲያሳድጉ ያለው ችግር ያውቁታል፣ እና የቲያለም ፀሐይን ካራክተር በጣም ብዙ ሰው ኢምፕስ አድንቆታል፣ እና ምክንያቱም እሷም ጎበዛ አክተር ነች፣ ግን ኮኔክት አድርገውታል እዚህ መጥተው ልጆቻቸውን ሲያድጉ፣ ምክንያቱም ብዙ ጊዜ ልጆቹ ግማሹ እግራቸው አንድ ካልቸራቸው ውስጥ ነው ግማሹ እዚህ ነው አይደለ? ስለዚህ እነዚህ ቤተሰብ ብዙ ጊዜ የአለምጽ ካራክተር የምታደርገው እና ብዙ ሰው እሱንም አድንቆታል። ፊልሙ ላይ ኮኔክት አድርጓል ከፊልሙ ጋር ብዬ አምናለሁ። እንግዲህ መልካም። በቅርቡ እንግዲህ ፊትሽን ደግሞ ወደ ጋዜጠኝነቱ አዙረሻል። በእርግጥ የቀደመ የጋዜጠኝነት ልምዱ እንደነበረች ሰምቻለሁ። ሄሎ ኢትዮጵያ የሚባል አውታር ከፍተሽ ትውልድ ኢትዮጵያውያንን ታናገር ያለሽ፣ ኤርትራውያንም፣ እንዲሁም ሌሎች በአሜሪካ ፖለቲካ ውስጥም ደግሞ ስም ያላቸውን ሰዎች እየጋበዝሽ ብዙ ሀሳቦችን ታነሳሻለሽ። ፊትሽን ወደ ጋዜጠኝነቱ ለማዞር ምን አነሳሳሽ? ምክንያቱ ምንድን ነው? እኔ ግራጁዌት ያደረኩት በጋዜጠኝነት ነው እና ይሄን ነገር የመጣው የዛሬ አመት ነው በኢትዮጵያ ላይ ጦርነት ሲመጣ ሀገራት ናሬቲቭ ሲወጣ እዚህ ሀገር ትንሽ ወዲያ አልቀደመም ማለት ቶሎ አልነበረም እና ሰዎች አፕሮችኒ ፊልም እንድሰራ በሚሆነው ነገር ማለት ነው። ዶክመንትሪ እና ማለት 2020 እንዳለቀ 2021 ላይ እና እሺ ብዬ እኔም እውነት ለመናገር ኢንትረስቱ ለመናገር እንትን አልነበረኝም። ያው ቢካስ በፊልም ስለሆነ አሁን አሁንም በፊልም ላይ ነኝ፣ ግን ይህንን በየሳምንት አንድ ነው የምናረገው። ይህንን ፕሮግራም ግን እንዴት ነው የመጣሽው ላልከኝ መልስ ፊልሙ ሰራሁት ማለት ነው። ዋይ ኢትዮጵያ የሚል ፊልም ነው፣ ኦንላይን ላይ ነው ብቻ። ኢትዮጵያ መሄድ ስላልቻለን በዛ ጊዜ በጦርነቱም ላይ ስለነበረ ኢትዮጵያ ኢንፎርም ላይ አድርገን ዶክመንተሪ Uh, we put it together and uh, I directed it because and again, as soon as I can I walking. I was walking, really uh, and and you know, like I uh, again it was walking, I was I was walking, I was walking, I was walking, I was walking, I was walking, I it. I was a I I was walking, I I was walking, I was walking, and was walking, I was walking, I was was was was ፊልሙ የወጣውና እና በሶስት ሳምንት ነው የሰራሁት ፊልሙን። በጣም ቶሎ ግን ጀስት የሚሆነውን ለማሳወቅ ነው። ከዛ በኋላ ኢንትረስት መጣ በዳያስፖራው ላይ በእንግሊዝኛ ኒውስ እንዲነገር የሚሆነውን ማለት ነው። እና ጠየቁኝ። ይሄንን ነገር ዲስካሽን ነበረ እውነት ለመናገር እና ያው የሚሆነውን ነገር ግሬተር ፓብሊክ በእንግሊዝኛ እንዲሆን ነው እንግዲህ ለሰፊ ህዝብ አንቺ እንግዲህ የፊልሙ መሰረት አለሽ። አሁን ደግሞ ጋዜጠኝነቱን ማብረሽ ትሰሪው አለሽ። ፊልም ከሞላ ጎደል የፈጠራ ሀሳቦችና ምናባዊነት ይገንበታል። ጋዜጠኝነቱ ደግሞ ከእውነታ ጉዳዮች ከመረጃዎች ጋር ነው ሁልጊዜ ያለው የስራው ጸባይ። ሁለቱን ለማቻቻል የፈተነች ነገር አልነበረም ወይ? በጣም ጥሩ ኮስቸን። አብሶሉትሊ ያው ምክንያቱም ነው። ፊልም እንዳልከው ኢማጂን ነው የምታደርገው፣ የሚሆነው የእውነቱንም ነው። ፍሪደም አለ ፊልም ለመናገር፣ እና ጋዜጠኛ ግን ስትሆን ያው ሪስፖንሲቢሊቲም አለ ለመናገር የሚሆነውን ነገር እና ግን ይሄ በዚህ ጊዜ ጋዜጠኝነት አንድን ይቀየራል፣ ተቀይሯልም ከድሮ እኔ ትምህርት ቤት ስማር የነበረው ተቀይሯል ወይ ስ አሁን ልዩ ልዩ ነው እና እኔ ይሄን በደንብ አሰብኩበት ከማረገኝ በፊት እና የፈለኩት ከይሄ ቻናል በጋዜጠኝነትም ሆኖ በፊልም በፊልሞች እንዲታዩ ኔትወርኩ ለዳያስፖራ ሚሊዮን እንዲሰፋ ቲቪ ስሪስ ካለ ሪሊ ፊልም እና ኒውስ ካልቸር፣ ግን አሁን ቢካስ ያለው ነገር በአፍሪካ ላይ በጣም ሆቴ የሆነው ኒውስ ስለነበረ ለጠየከኝ እውነቱን ተናግረን ፋክሽሊ የሆነውን ነገር ለማቅረብ ነው። እንግዲህ ግን ቻለንጅ አለው። ቶሎሜይ በወጣት ሲጀምረሽ ነው እንግዲህ የፊልሙን አለም የተቀላቀልሽው የጋዜጠኝነቱንም ስራ። በርካታ ወጣቶች ይህንን ዝግጅት የሚከታተሉ በእነዚህ ዘርፎች እንዲሳካላቸው ይፈልጋሉ። ካለፍሽበት ልምድ አንጻር፣ ቀድሞው ቢያውቁት የምታያቸውን የተወሰኑ ነጥቦች ነገር በዚህ ዘርፍ ውስጥ እንዲሳካላቸው የተሻለ ውጤት ማምጣት እንዲችል በእኔ በእኔ አይን ድሪሙ ሰው ካለው ጊቭ አፕ አያድርግ፣ በምንም በምንም እድሜ እንዲሰራ ነው። ምክንያቱም አንዳንድ ሰው ያየሁት ከድሮ ኖሮት ምናልባት እንዴት እንደሚሄዱ ስራው እንዴት እንደሚሰራ ላያቅ ይችላል። ገንዘብ አሁን ለፊልም ብዙ ገንዘብ ያስፈልገዋል እና እሱ ብዙ ሰው ያስጨንቀውና ይተዋል። ምክንያቱም ሁለት ፓርት አለው ፊልም። አንዱ ክሬቲቭ ፓርት ነው፣ ያደር ደግሞ ፋይናንሽል ፓርት ኦፍ ኢት አለ። እሱ ሁለቱን አብሮ ነው ሲመጣ ፊልም የሚሆነው አይደለ? እና ጀማሪዎች ብዙ ጊዜ ይህንን ሲያስቡት ትልቅ ተራራ ነው የሚመስላቸው። ግን የኔ አስተያየት ነው፣ ቅልማችሁን መጽዋታት አድርጉ፣ ማለማችሁን ቀጥሉ። ብዙ ጊዜ ቢፈጅብህም አንድ ቀን፣ ሁለት ቀን ያ ከሁለት ቀን ወር ይሆናል። ከወር ዓመት ይሆናል። ግን አስር ዓመትም ቢሆን ያ ነገር ይሆናል። የህልም ነገር ከተነሳ የመጨረሻ ጥያቄ፣ የመጪ ዘመን እቅዶችሽና ህልምሽ ምንድን ነው? ከሙያሽ ጋር ተገናኘ ነው። እንግዲህ እግዚአብሔር ያውቃል። ግን ፊልሞች አሉኝ የምሰራቸው አሁን ፕሮግራም ላይ ያሉ በፊልም ሁሌ ፊልም በቤተ ይኖራል እና ፊልሞች አሉ እየተዘጋጀው ነው። እነሱ ለመስራት ደግሞ ታሪክም የሀገራችንን ታሪክ ጨምሮ ለመስራት ፈልጋለኝ ነው በዚህ ሀገር ውስጥ ማለት ነው። ነገር ፎርም እና እሱ ነው አንዱን በጣም ፑሽም ማድረግ ያለሁት። ሁለተኛው ደግሞ በሄሎ ኢትዮጵያ ላይ የኒውስ ብቻ ሳይሆን የፊልምና የቴሌቪዥን ኔትወርክ ሆኖ እግዚአብሔር ብሎ እንዲቀና ነው በቃ። ሰሎሜ ሙሉጌታ በእጅጉ አመሰግናለሁ። መጪ ዘመንሽ የተሳካ መልካም ነገሮች ሁሉ የሚከተሉት እንዲሆን እመኝልሻለሁ። የፊልም ባለሙያነሽ የጋዜጠኝነቱንም ስራ ጎን ለጎን እየሰራሽ ነው። በድጋሚ መገናኘታችን አይቀርም። ለአሁኑ ግን በአድማጮችና በተመልካቾች ስም እጅጉ አመሰግናለሁ። ዜርስ ላይ የጋቢና ቪይ መሰናዶ ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ አብዝተን እናመሰግናለን። በትላንትና እለት ወደ ጀመር ነው ውይይቱ እንዲሁም ደግሞ ቃለ መጠየቅ ነው የምናልፈው የ በቅድስተ ማርያም ዩኒቨርሲቲ ኮሌጅ መምህር የሆኑት አቶ መቅደላ መኩሪያ ጋር ማህበራዊ ሚዲያ አጠቃቀምና ኃላፊነትን በተመለከተ የጀምር ነው ቆይታ ይቀጥላል። ማህበራዊ ሚዲያውን ደግሞ በበጎ ውጤታማ በሆነ መልኩ የሚጠቀሙ ወጣቶችም አሉ። እድልም ይዞ መጥቷል። እስኪ ጥቂት ነገሮችን በለኝ ስለነሱ ያለው ያመጣው የሚባለው እድል ምንድን ነው? ብዙ ጊዜ ምን እላለሁ ማህበራዊ ድረገጹ አይደለም ችግር ያለው ተጠቃሚው የሚጠቀምበት ሰው እና አጠቃቀሙ ላይ ነው እንጂ ማህበራዊ ድረገጹ እድልን። ያንን እድል እንዴት ነው እኛ ልንጠቀመው የምንችለው? በጣም ብዙ ሰዎች ክህሎቶቻቸውን ለማሳደግ ተጠቅመውበታል። ክህሎቶቻቸውን ለመሸጥ ተጠቅመውበታል። ያሏቸውን ሀሳቦች ቀና ተጽዕኖ ለመፍጠር ተጠቅመውበታል። ስለዚህ ማህበራዊ ድረገጽ ብዙ ቀና ነገሮችን ይዞ ሊመጣ ይችላል። ሀሳቦቻችንን እናሻለቅበት እንችላለን፣ እናስተላልፍበት እንችላለን። ማህበራዊ ድረገጽ ሙሉ ለሙሉ መኮንን የለብንም። ስለዚህ መታረቅ ያለባቸው እነሱም ይሆናል። ይሄም ሲሆን ደግሞ ማህበራዊ ድረገጽን የሚመሩትን ተቋማት እንዴት ማህበራዊ ድረገጽ ለበጎ ተግባር ሊውል ይችላል የሚሉ በተለያዩ መንገዶች ሰውን የማንቃት ስራ መስራት ይጠበቅባቸዋል። ፌስቡክ ልንል እንችላለን፣ ቴሌግራም ልንል እንችላለን። የተለያዩት ማህበራዊ መድረኮች እንዴት ነው ሰዎች በጥጠና ነገር ሊጠቀሟቸው የሚችሉ የሚሉትን እንደ ጎን ለጎን በአጫጭር ቪዲዮዎች ሊሆን ይችላሉ ማሳየት ይችላል። ብዙ ሰዎች ማገዝ ስለሚችል ነገሮች ተበላሽ ጥግ ከደረሱ በኋላ እንደ ሲጋራና እንደ መጠጥ ላይ መጽሐፍ ጋር መድረስ የለብንም ብዬ አስባል። ተገዳው ከሚያደርጉት አሁን አስበው ቢያደርጉት ማህበራዊ ድረገጾቹን የሚመሩትም ተቋማት እንደ ግለሰብም ደግሞ እርስ በርስ ይሄንን የመመካከር እኛ የተጎዳንበት እኔ በግሌ ብዙ በማህበራዊ ድረገጽ ሕይወቴ ላይ ተጽዕኖ ስላመጣብኝ፣ ስለጎዳኝ እኔ ጋ የመጣው ነገር ሌሎቹ ጋር መድረስ የለበትም። ስለዚህ ሁላችንም ጋር በቀና ልንጠቀማቸው የምንችላቸው ነገሮች ስላሉ ትምህርት ቤቶች፣ የመስሪያ ቤቶች፣ የመንግስት ተቋማት፣ የግል ተቋማት፣ የሃይማኖት ተቋማት ሁሉም ማህበራዊ ድረገጽን በበጎ መጠቀም ማህበረሰቡ እንዲችል ለማስደረግ የሚያስችሉትን ብዙ ግብዓቶች ሊሰጡ ይችላሉ ብዬ አስባለሁ። ስለ ተጠያቂነት ብትነግረኝ ደስ ይለኛል። ማህበራዊ ሚዲያ ላይ ሰው ብዙ ጊዜ በነፃነት የሚፈልገውን ነገር ከተናገረ በኋላ ተጠያቂ የማይሆንባቸው ሁኔታዎች ብዙ ናቸው እና ተጠያቂነት እንዲኖር ማድረግ የሚቻለው እንዴት ነው? ይሄ በጣም አሳሳቢና አንገብጋቢ ጉዳይ ይመስለኛል። ሕጉ ላይ የተወሰኑ ነገሮች ለማካተት የተሞከረ ይመስለኛል። በእኛም ሀገር ሁኔታ ስንወስደው ግን ጠንክሮ የተሰራበት ነገር አይደለም። አብዛኞቹ ተጠያቂነት ጋር የተገናኙት ነገሮች ለፖለቲካ ግብዓት የሚውሉትን ብቻ ነው እያሰብን ያለ ነው ግን ማህበራዊ እሴትን የሚሸረሽሩ የማህበራዊ ሀሳቦችን የሚያጎድፉ ተሳስቦ እና ተከባብሮ መኖርን የሚያጎድፉ በጣም ብዙ ነገሮች እየተደረጉ ስላሉ እነሱን ማሰብ ያስፈልጋል። ጊዜው እየተቀየረ በሄደ ቁጥር የምናስቀምጣቸውም ህጎች የምናስቀምጣቸውም ስርዓቶች አብረው ከጊዜው ጋር ከዘመኑ ጋር መሄድ ይገባቸዋል። ስለዚህ ወደድንም ጠላንም ለምሳሌ ፌስቡክ አገር ቢሆን በዓለም ላይ ትልቁን ህዝብ የያዘ ሀገር ነው የሚሆኑ። ይሄ ደግሞ ቀላል ነገር አይደለም። መመሪያ ያስፈልጓል፣ መተዳደሪያ ያስፈልጓል። በነኚህ መድረኮች የሚስተላለፉት ነገሮች ተጽዕኗቸው ከአንድ ግለሰብ በላይ ስለሆነ ማህበረሰብን ስለሚጎዱ፣ ሀገርን ስለሚጎዱ ተጠያቂነት በጣም መታሰብ ያለበት ነው። ተጠያቂነቱ ግን ከሁለት ወገን ልናየው ይገባል። አንደኛ መድረኩን ከሚያመቻቹት ተቋማት አንጻር ወይም የነኚህ ማህበራዊ ድረገጾች ባለቤቶች አንጻር ሊሆን ይችላል። የተወሰኑ ጉዳዮችን አይቶ የመከልከል የመፍቀድ ማሳለፍ ጋር የተገናኙትን ነገሮች መያዝ ሊሆን ይችላል። ሁለተኛው ደግሞ ያንን ርዕስ ያንን ጉዳይ ከጣፈው ካስተላለፈው ቪዲዮም ሊሆን ይችላል፣ ካስተላለፈው ሰው ጋር በተገናኘ ሊሆን ይችላል። ስለዚህ ሰዎች ወደ እነዚህ መድረኮች ሲመጡ አንደኛ ብዙ ጊዜ የማናደርገው ነገር አለ አንድ ነገር ላይ አፕሊኬሽን ሊሆን ይችላል ስልካችን ላይ ስንጭል አንድ መተግበሪያ ስንጭል፣ እንደው ኔክስት ኔክስት እያለን ቀጣይ ቀጣይ እንልና ተስማምቻለሁ ብለን ነው ቶሎ ያንን አፕሊኬሽን የምንቀበለው። ምንድን ነው የተስማማሁት እዛ ላይ ምን ምን ዝርዝር ሀሳቦች አሉት? እነኚህ ነገሮች በጣም ወሳኝ ነገሮች ይመስሉኛል። ተጠያቂነትን እዛ ውስጥ መክረት እንችላለን። ሰዎች እዛ ጋር ተስማምቻለሁ ብለው የሚያልፏቸው ምን ያህል ተጠያቂነት ውስጥ ራሳቸውን እየከፈቱን እንደሆነም እንዲያውቁት ማድረግ ያስፈልጋል። ይሄ አንደኛውን። ሁለተኛው ማህበራዊ ድረገጽ ሁሌ ስንከፍት ጠዋት ላይ ሊሆን ይችላል፣ እኛ በከፈትነው ሰዓት ለምሳሌ ፌስቡክ፣ ዋትሰን ዩሩማይ እንዲላል አእምሮህ ላይ ምን ሀሳብ አለ ከሚለው አንጻ ነው። ልክ እንደዛ ግን ሁሌ የሶስት መስመር ልትሆን ትችላለች። የአምስት ሰከንድ ልትሆን ትችላለች። አጭር በቪዲዮ መልኩ ሊሆን ይችላል ወይም በጽሁፍ መልኩ ሊሆን ይችላል። እዚህ ማህበራዊ ድረገጽ ላይ ስትጠቀም የምትስተላልፋቸው ሀሳቦች፣ የምትጋራቸው ሀሳቦች ሌሎቹን እንደማይገዳ አስበህ ተጠቀም የምትል መልእክት ልትሆን ትችላለች። አንድ ነገር ጽፈን አንድ ቪዲዮ አስተካክለን ማህበራዊ ድረገጽ ውስጥ ከመለጠፋችን በፊት ፖስት የምትለዋጋ ልክ ስንነካት ማረጋገጫ ያስፈልጋል አንድ መስኮት ቢመጣና ማህበረሰቡ ላይ መጥፎ ነገር የሚያመጡትን ሀሳቦች በብዙ እቀንሳቸዋለን ብዬ አስባለሁ። ግን የመጀመሪያው ከሁሉም በላይ የመጀመሪያው ራስን የመግዛት ከራስን ጋር የማሰብ በስሜት ውስጥ ሆነን ያለመጻፍ ሀሳብ ወላፎን ውስጥ በተዋጥንበት ሰዓት ሀሳቦቻችንን ያለማጋራት፣ አንዳንድ ጊዜ ደግሞ ደው ንዴት ውስጥ ባለንባቸው ሰዓቶች መልእክቶችን ባለማስተላለፍ ራሳችንን ብንቆጥብ ብዙውን ነገር እናርቀዋለን ብዬ አስባለሁ። እሺ መቅደላ፣ ስለነበረን ቆይታ እጅግ አብዝቼ ነው የማመሰግነው። እኔም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የካታሩ ዓለም ዋንጫ ከትላንት በስቲያ ቢጠናቀቅም መነጋገሪያነቱ ግን ዛሬም ድረስ አልቀዘቀዝም። የዚህ ዓመት ባለድል የሆነው የአርጀንቲና ቡድን ወደ ሀገሩ ሲመለስ በቦነስ አይረስ የደመቀ አቀባበል ጠብቆታል። አርጀንቲና ከ36 ዓመታት በኋላ ለተቀዳጀችው ድል መታሰቢያ ይሆናት ዘንድም የዛሬው ቀን ህዝባዊ በዓል እንዲሆን ማቀዷና መወሰኗ ተሰምቷል። የዓለም ዋንጫ የፍጻሜ ጨዋታ የተጋጣሚዎች የአርጀንቲናና ፈረንሳይ ተወላጆች ብቻ ሲሆን ሳይሆን በመላው ዓለም ያሉ የኳስ አፍቃሪያንን ቁጭ ብድግ ያስደረገ ነበር። ኢትዮጵያውያንም ከዚህ ስሜት አልዳኑም። አዲስ ቸኮል በድሬዳዋ ከተማ የነበረውን ትዕይንት እንዲህ አስቀኘናል። በአርጀንቲና አሸናፊነት ፍጻሜውን ያገኘው የኳስ አሮ ዓለም ዋንጫ በሺ የሚቆጠሩ የድሬዳዋ ከተማ ነዋሪዎች በምድር ባቡር አደባባይ ተሰብስበው ነበር የተከታተሉት። መስረቷ በፈረንሳይ ምድር ባቡር ሰራተኞች የሆነችው የድሬዳ ከተማ አብዛኛው ደጋፊዋ የፈረንሳይ ሆናል ተብሎ ሊገመት ቢችልም የአርጀንቲና ደጋፊዎች ግን ከፈረንሳይ ደጋፊዎች የሚያንሱ መሆናቸውን ያሳዩበት ድባብ ነበር በምድር ባቡር አደባባይ የታየው። ያለ ዋንጫው ከመክፈቻው እስከ መዝጊያው ወደ አደባባይ የሚወስዱ መንገዶች ተዘግተው ሕዝቡ በአደባባይ ሲመለከት ቆይቷል። በርካታ የኳስ አፍቃሪዎች ኳስን በቤት ከማየት በአደባባይ ከሌሎች አፍቃሪዎች ጋር ማየት ይሻላል ብለው ያምናሉ። እሺ፣ ስሜ ቤተለም ዘካሪያስ ይባላል። የመጣሁት ካሊዮንስ ፍራንሳይዝ ነው። እኔ የፈረንሳይ አዎ በፊት እንደዚህ አደባባይ ላይ ኳስ አዎ፣ በፊት ያው የዛሬ አራት ዓመቱ መሰለኝ አሊያንስ ነበር ማየው እና ደስ የሚል ስሜት ነበረው። እንደዚህ ግን አይደለም። ይሄ በጣም ደስ ይላል። በአደባባይ ከህዝብ ጋር የፍጻሜ ጨዋታን ሲከታተሉ ያገኘ ናቸው። ከንቲባ ከድርጅ ዋርም ተመሳሳይ ሀሳብን ያላቸው ከህዝባችን ጋር አንድነት ምን ያህል እንደፈጠርን ለማሳየት ነው እንጂ የትኛውን መሪ ህዝብ መሀል፣ እንዲቁጭ ብለው ኳስ በአደባባይ የሚያይም ስለሌለ ነገም ስንወርድም ከህዝብ መሀል ተቀላቅለን ስለምንሄድ ከህዝብ ጋራ የምትሸሸው ነገር ስለሌለ የደስታ ተካፋይ ቢሆንም፣ የችግር ተካፋይ ቢሆንም በጋራ ያለውን ነገር አንድነታችን እንዲያጠናክል ነው። እንግዲህ ወሩ ሙሉ እግር ኳስ እዚህ ሲተላለፉ ነበር። የአርጀንቲና ብልጫ በታየበት የመጀመሪያው አጋማሽ አርጀንቲና ባስቆጠረቻቸው ጎሎች ደጋፊዎች መሬት የጠበባቸው ነበር የሚመስሉት። ሁለተኛው አጋማሽ ሊጠናቀቅ ሲል ፈረንሳይ ሁለተኛውን የአቻነት ኳስ ስታስቆጥርም እንዲሁ የፈረንሳይ ደጋፊዎች ደስታቸው ልክ አልነበረውም። የዋላ ዋላ ጨዋታው በሶስት አቻ ተጠናቆ ዋንጫውን አርጀንቲና ስታነሳ ደስታው የአርጀንቲናውያን ነበር። ምሳ በለጠ ባለው የማደጋፊ ነበር። እንኳን ደስ ያለው እንደ ታዬ እሺ፣ ጨዋታውን አሪፍ ነበረ። ፈረንሳይ ብትንሽ ያሰጉ ነበረ። ቢሆንም ተወቷል። እንደምን አሚር ዱሪ የማደጋፊ ነበር ሜሲ እንኳን ደስ አለህ። እንኳን አብሮ ደስ አለን። እንዴት አየሁት ጨዋታውን? በጣም ውጥረት የተሞላበት ነበር። ጨዋታ በጣም አሪፍ ጨዋታ ነበር። የፈረንሳይ ደጋፊዎችም ስሜታቸውን አጋርተውናል። ሐምዲ ጀማል እባላለሁ። ደጋፊ ፈረንሳይ ደጋፊ አዲስ ነበር። ጨዋታው አሪፍ ነበር፣ በጣም ደስ ብሎኛል። ያው ዋንጫውን በማጣታችንም አልከፋም፣ ምክንያቱም በጨዋታው ጥሩ ነበርን። ማቲ ይባላለሁ። በጣም አሪፍ ነበረ። ያው ከአንድ ወር ጀምሮ እዚሁ ሜዳ ላይ ስንከታተል ነበረ። እንደ አጋጣሚ ያው ጥሩ ድባብ ነበረ፣ በጣም ደስ የሚል ነበረ፣ አጓጊ ነበረ እና ብዙ ያልተጠበቁ የተጠበቁ ቲሞችም ሲወድቁ አይተናል። ያው በአጠቃላይ በጣም ምርጥና አጓጊ ነበረ። እስፔሻሊ የዛሬ ጨዋታ የሚገርም ነበረ። ያው የፈረንሳይ ያው የድሬዳዋ ልጅ እንደመሆነ ያንጻር ያው እስፔሻሊ እዚህ የቆምንበትን ቦታ ፈረንሳዮች ናቸው የሰሩት። ያው ከባቡሩ ጋርም ድሬዳዋም ከመቆርቆሯም አንጻር የኳታሮ የዓለም ዋንጫ ብዙ ያልተገመቱ ውጤቶችን እንዲሁም እስከ መጨረሻ ሰዓት ልብ አንጠልጣይ የሆነ የፍጻሜ ጨዋታን በማሳየት በብዙ የኳስ ተመልካቾች የሚታወስ ይሆናል። ድሬዳዋም የኳታሮ የዓለም ዋንጫን ርችት ተሰናብታለች። ለአሜሪካ ድምጽ ሬዲዮ አዲስ ጀኮል ከድሬዳዋ። የተከበራችሁ አድማጭ ተመልካቾቻችን ስለነበረን ቆይታ እያመሰግንን የማክሰኞ ምሽት ታህሳስ 11 2015 ዓ ም መሰናዷችንን እዚህ ላይ ፈጽመናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ተጋቢና ቤ እያላችሁ አድርሱም። እንዲሁም ደግሞ በፌስቡክ ገጻችን ላይ አስተያየቶቻችሁን፣ ጥያቄዎቻችሁን ለውይይት መሳተፍ ከፈለጋችሁም ስልክ ቁጥራችሁን ብትተውልን መልሰን እንደውላለን። የደንገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ አብረናችሁ ነበን የአሜሪካ ድምጽ ባለሙያዎች እንሰናበታለን።